ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አገራችንም በዚህ ዓመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ የአሁኑ ተሞክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል እያሳያል። የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ልዳሞ በትናንቱ ህዝበ ውሳኔ ዙሪያ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። በድሬዳዋ አስተዳደር በምስራቅ ኦሮሚያና በድሬዳዋ ዩኒቨርስቲ ግጭቶች ተፈናቅለው በትምህርት ቤቶችና አብያተ ክርስቲያናት ለተጠለሉ ዜጎች ድጋፍ አድርግ ያለው ሲል የኢትዮጵያ ቀይ መስቀል ማህበር የድሬዳዋ ቅርንጫፍ አስታወቀ። የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ ይቀርባል። ኢህአዴግ ወደ ህብረ ብሔራዊ ፓርቲነት ለመሸጋገር የሚያደርገውን ጉዞ ዛሬ በጀመረው የምክር ቤት ስብሰባ ቀጥሏል። ምክር ቤቱ በስራ አስፈጻሚው የቀረበለትን የውህደት ጥያቄ በሙሉ ድምፅ አስድጓል። ከእለቱ ዋና ዋና ዜናዎቻችን መሀል አንዱ ነው። ጤና ስጥልን። እንደምናመሻችው እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ህዳር 11 2012 ዓ ም ስርጭታችን ጋር ተናጋጆች አሉላ ከበደና ቆንጅታ ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሀንዲሱ ቮይቴክ ዞርኛክ ነው። እስከ አራት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ ያለም ዜና ኢህአደግ ወደ ህብረ ብሔራዊ ፓርቲነት ለመሸጋገር የሚያደርገውን ጉዞ ዛሬ በጀመረው የምክር ቤት ስብሰባው ቀጥሏል። ምክር ቤቱ በስራ አስፈጻሚው የቀረበለትን የውህደት ጥያቄ በሙሉ ድምፅ አጽድቋል። በነገ ውለትም በአዲሱ ፓርቲ ህገ ደንብ ላይ ተወያይቶ እንደሚወስን ይጠበቃል። መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ባለፈው ሳምንት በስራ አስፈጻሚ ኮሚቴ ስብሰባ በአብላጫ ድምፅ የጸደቀውን ውህደት ዛሬ የተሰበሰበው የግንባሩ ምክር ቤት በሙሉ ድምፅ እንዳጸደቀው የግንባሩ ሥራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ በኢትዮጵያ ቴሌቪዥን ስቱዲዮ ተገኝተው ገለጹ። ምክር ቤቱ ዛሬ በነበረው ውሎ በውሁዱ ፓርቲ መርሃ ግብር ላይ የተወያየ መሆኑን የዘረዘሩት አቶ ፈቃዱ ፓርቲው በርዕዮተ ዓለሙ መካከለኛ መንገድን ተከትሎ የሚጓዝ መሆኑንም አስረድተዋል። ከግራ ዘመምም ሆነ ከቀኝ ዘመም የፖለቲካ አቋም መካከለኛውን በመያዝ የኢትዮጵያን ተጨባጭ የፖለቲካ ሁኔታና የሕዝቦቿን ፍላጎት በሚያሟላ መልኩ መሄድ አለብን። ከግራም ከቀኝም የዘመመ አይነት ነገር ሳይሆን በመደብ የመታከል ሳይሆን መካከለኛውን የሀገራችን ተጨባጭ ነባራዊ ሁኔታ ያገናዘብና እሱን ለመፍታት የሚሉ ጉዳዮች ላይ በግልጽ ተዋይተው አቋም የተያዘባቸው ነው። ከቀደመው በጎውን ማስቀጠል ሰሰቶችን ያለምረት ማረምና ለዛሬና ለነገ ትውልድ የሚሆን ሁለንተና ብልጽግና በማህበራዊ በፖለቲካ አስተሳሰብ በኢኮኖሚ ማረጋገጥ ይታገላል ማለት ነው። አቶ ፈቃዱ አክለው እንዳስታወቁትም ምክር ቤቱ የዚህ የብልጽግና ፓርቲ ተብሎ በተሰየመው ፓርቲ ፕሮግራም ውይይት ካደረገ በኋላ በሙሉ ድምፅ አጽድቆታል። በነገ ዕለት በብልጽግና ፓርቲ ረቂቅ ደንብ ላይ ምክር ቤቱ በዝርዝር እንደሚወያይና የሚጎድል ነገር ካለም እንዲሟላ ተደርጎ ምክር ቤቱ እንደሚያጸድቀው ይጠበቃል ሲሉ አቶ ፈቃዱ ትሰማ ተናግረዋል። በዛሬው የኢህአዴግ ምክር ቤት ስብሰባ ላይ የህዝባዊ ወያነ አርነት ትግራይ ህወሀት ተወካዮች እንዳልተገኙ ታውቋል። የህወሀት ጽሕፈት ቤት ትናንት ለግንባሩ ምክር ቤት በላከው ደብዳቤ ስብሰባው የተካሄደው ቀደም ሲል ከተያዘው አጀንዳ ውጭ መሆኑን፣ ከግንባሩ መተዳደሪያ ደንብ ባፈነገጠ መልኩ መሆኑን አመልክቶ ስራ አስፈጻሚ ኮሚቴው በሕገ ወጥ መንገድ ህወሀትን ሊያፍርስ ስልጣን እንደሌለው ገልጿል። በዚህም ምክንያት በዚህ ስብሰባ እንደማይሳተፍ ይፋ አድርጓል። መለስካቸዋማ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የኢህአዴግ ምክር ቤት በቅርቡ ያሳለፈውን የውህደት ስምምነት እንደሚደግፍ የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ አስታወቀ። ፓርቲው ይህን ያሳወቀው ዛሬ ሰምራ ላይ በጠራው ጋዜጣዊ መግለጫ ነው። መስፍን አድራጊ ተከታትሎታል። ፓርቲው ዛሬ ሰመራ ላይ በሰጠው ጋዜጣዊ መግለጫ ውህደቱ ለኢትዮጵያ እድገትና ብልጽግና አስተዋጽኦ ይኖረዋል ብለዋል። ለሀያ ሰባት ዓመታት የዘለቀው የአብዮታዊ ዴሞክራሲያዊ ርዕዮተ ዓለም በኢትዮጵያ ሕዝብ እድገት ላይ ማነቆ ነበር ያለው መግለጫው፣ የውህደቱ ውሳኔ ኢትዮጵያን እየተፈታተናት ካለው የፖለቲካ የኢኮኖሚና ማህበራዊ ችግሮች እንድትወጣ ያደርጋታል ብለዋል። ውህደቱ የጋራ ተጠቃሚነትን የሚያረጋግጥ ነው ይላሉ የፓርቲው ሊቀመንበር አቶ መሐመድ ዳወድ። አማርኛ፣ ኦሮምኛ፣ ትግርኛ፣ እንዲሁም አፋርኛ፣ ሶማልኛ የፌደራል ቋንቋዎች እንዲሆኑ ማምራቱ እና መዋሰኑ ደግሞ ውህደቱ ምን ያህል ለፌዴራል ስርዓት አስፈላጊነቱ እንደሚያምን ያስገነዝባል። ውህደቱን የተሻለ ለማድረግም ከመንግስት ይጠበቃል ያሉትን እንዲህ ብለዋል። በሀያ ሰባት አመታት በየክሉና በየዘርፉ የሚገኙ ብልሹ አሰራሪዎችን በማስወገድ በምትኩ አዳዲስ ራዕይ ያላቸው እና ለህዝብ ታማኝ የሆኑ አዳዲስ አመራሮች ወደ ውህደቱ ማምጣት መቻል አለበት። ይህ በእንዲህ እንዳለ በቅርቡ በሀገሪቱ የተለያዩ ዩኒቨርሲቲዎች የተፈጠረውን ግጭት፣ የሰው ህይወት መጥፋት፣ አካል ጉዳትና የንብረት ውድመት ፓርቲው አውግዞ መንግስት ተማሪዎች ውስጥ ሰርገው በመግባት የራሳቸውን ድብቅ አጀንዳ የሚያራምዱ ኃይሎች ላይ እርምጃ እንዲወስድ ጥሪ አስተላልፏል። ህግ ለማስከበር መንግስት የሚወስደውንም ማንኛውንም እርምጃ እንደሚደግፍ ፓርቲው አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሲ መስፍንን እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ያነጣጠረው ምክር ቤታዊ ምርመራ ላይ ዛሬ ቃላቸውን የሰጡ አንድ የዋይት ሃውስ የቀድሞ የብሔራዊ ጸጥታ ባለስልጣን ሚስተር ትራምፕ ባለፈው ፕሬዚደንታዊ ምርጫ ጣልቃ የገባችው ሩሲያ ሳትሆን ዩክሬን ነች የሚለው የሚለው የፈጠራ ወሬ ነው ሲሉ ተናገሩ። ፊዮና ሂል ዛሬ በተወካዮች ምክር ቤት የደህንነት ኮሚቴ ፊት ቀርበው የሰጡት የምስክርነት ቃል ፕሬዚደንቱ በጉዳዩ ዙሪያ ሲሉ ከቆዩት ጋር በቀጥታ የሚቃረን ነው። ፕሬዚደንቱ አልፈው አልፈው ሩሲያ በምርጫው ጣልቃ ገብታ ሊሆን ይችላል ቢሉም የሩሲያ ፕሬዚደንት ቭላዲሚር ፑቲን ሀገራቸው እሳቸውን ለመደገፍ ብላ ጣልቃ አልገባችም ሲሉ ማስተባበላቸውን እንደሚ። እንዲቀበሉ ሲናገሩ መቆየታቸው የሚታወስ ነው። በመጽሄት ክፍለ ጊዜ ዘርዘር ያለ ዘገባ ይኖረናል። በዩናይትድ ስቴትስ ዜና ላይ ስንቆይ በመጪው ፕሬዚደንታዊ ምርጫ የሚወዳደሩት የዲሞክራቲክ ፓርቲው እጩ ተፎካካሪዎች ትናንት ረቡዕ ማታ ጆርጂያዋ አትላንታ ከተማ ላይ ባካሄዱት አምስተኛው ክርክራቸው በፕሬዚደንት ዶናልድ ትራምፕ ላይ ያነጣጠረው ምክር ቤታዊ ምርመራ አንዱ ዋና ትኩረታቸው ሆኖ አምሽቷል። የቀድሞ ምክትል ፕሬዚደንት ጆ ባይደንን ጨምሮ ኤምኤስኤንቢሲ ቴሌቪዥን ባዘጋጀው ክርክር የተካፈሉት አስሩም ዲሞክራት እጩዎች በተወካዮች ምክር ቤት እየተካሄደ ያለውን ምርመራ ድጋፋቸውን ሰጥተው ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በቻይና ሰራሽ ሸቀጦች ላይ ተጨማሪ ቀረጥ እንደሚጥሉ እየዛቱ ቢሆንም ቤጂንግ በበኩሏ ከዩናይትድ ስቴትስ ጋር ያለንን የንግድ ጭቅጭቅ ለመፍታት መስራት ንቀጥላለሁ እያለች ነው። የቻይና የንግድ ሚኒስቴር ቃል አቀባይ ጋኦ ፌንግ ዛሬ በሰጡት መግለጫ ቤጂንግ ከዋሽንግተን ጋር የመጀመሪያ ዙር የንግድ ስምምነት ላይ ለመድረስ ስትል እኩልነትንና የጋራ መከባበርን መሰረት ባደረገ መልኩ ለመነጋገር ፈቃደኛ ነች ብለዋል። ቻይና የዩናይት ስቴትስን የንግድ ፖሊሲ በንግድ ዘርፍ የመወዳደር አቅሜን ለማፈን ለመሞከር የታለመ ነው ስትልም ተወነጅላለች። ኢራቅ፣ ዋና ከተማ ባግዳድ ውስጥ በጸጥታ ኃይሎችና በመንግስት ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ቢያንስ ሁለት ሰዎች መሞታቸው ተዘግበዋል። ባለስልጣናት እንደሚሉት ተቃዋሚዎቹ የተገደሉት ፖሊስ ከከተማዋ ድልድይ እንዲለቁ ለማስገደድ አስለቃሽ ጋዝ በተኮሰበት ጊዜ ነው። ተቃዋሚዎች ሲናክ የሚባለውን እና ከጤግሮስ ወንዝ በከብ ባድ የጸጥታ ኃይል ወደሚጠበቀው የአስተዳደሩ መቀመጫ የሚገኝበት ግሪን ዞን የሚያቋርጡ ሌሎች ሁለት ድልድዮችን ተቆጣጥረው እንደነበረ ተገልጿል። የስራ እድልና የመንግስታዊ አገልግሎቶች እጥረት ጥያቄዎችን ይዞ ባለፈው ጥቅምት ወር የተቀሰቀሰው ተቃውሞ ሙስናው ተባብሷል፣ የህዝቡ የገቢ ልዩነትም ሰፍቷል የሚሉ ጥያቄዎችን ጨምሮ ቀጥሏል። አሁን ተቃዋሚዎች ሙሉ አስተዳደራዊ ለውጥ እንዲካሄድ እየጠየቁ ናቸው። የመንግስቱ የጸጥታ ኃይሎች እጅግ የሚበዙት ያልታጠቁ በሆኑት ተቃዋሚ ሰልፈኞች ላይ ጥይት፣ አስለቃሽ ጋዝና ማስደንገጫ ፈንጂ እየተኮሱ ከ320 በላይ ሰዎች መግደላቸውን እና ብዛት ያላቸውን እንዳቆሰሉ በሺዎች የተቆጠሩ እንዳቆ ቆሰሉ ተዘግበዋል። ሰኞ እለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሁከት ወይም በሙስና ተጠያቂ በሆኑ የዛች ሀገር ባለስልጣናት ላይ ዋሽንግተን ማዕቀብ ልትጥልባቸው እንደምትችል አስጠንቅቀዋል። በመጨረሻም የብሪታንያው ልዑል አንድሩ ከጥቂት ወራት በፊት በእስር ቤት ሳሉ የራሳቸውን ህይወት ካጠፉት አሜሪካዊ የንግድ ሰው ጀፍሪ ኤፕስቲን ጋር በነበራቸው ግንኙነት ዙሪያ በተፈጠረው ውዝግብ ይፋዊ ህዝባዊ ኃላፊነት ስራዎቻቸውን ሊሰናበቱ መሆኑ ተገለጠ። ከቤኪንግሃም ቤተ መንግስት ትናንት የወጣው ይህ መግለጫ ውዝግቡ የንጉሣዊ ቤተሰቡንና የልዑሉ ወይም ልዑሉ የሚሳተፉባቸውን በጎ አድራጎት ስራዎች በከፍተኛ ደረጃ እያስተጓጉለ መሆኑን አስታውቀዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ ክብረትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ 94.3 ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ይሆናል። ወደዚያው እንለፍ። በትላንቱ የሲዳማ ሕዝብ ውሳኔ ውጤት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲስ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ ይመራል ተባለ። የሲዳማ አስተዳደር ቀጣይ ስራ የሕዝብ ሰላምና አብሮነትን ማረጋገጥ ነው ሲሉ የዞኑ ዋና አስተዳዳሪ አቶ ደስታ ሌዳሞ ዛሬ ረፋድ ላይ በሰጡት መግለጫ አመልክተዋል። የሲዳማ ሕዝብ ውሳኔ አገሪቱ ለጀመረችው የዲሞክራሲያዊ ስርዓት ግንባታ ጉልህ ማሳያ ነውም ብለዋል አስተዳዳሪው። የሀዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል። የስዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞ የስዳማ ውሳኔ ህዝብ ሰላማዊ፣ ዲሞክራሲያዊና ፊታዊ ሆኖ ተጠናቋል ብሏል። የስዳማ ህዝብ በክልል ለመደራጀት ለዘመናት ትግል ቢያደርግም ከዚህ በፊት የነበሩ መሪዎች ባሳደሩት ጫና ተከልክሎ ከመቆየቱም በላይ አላስፈላጊ ዋጋ መከፈሉን ጠቅሷል። እጅግ ሰላማዊ፣ ዲሞክራሲያዊ እና ፊታዊ መጠናቀቁ የሰለጠነ ዲሞክራሲያዊ ፉክክር በሀገራችን ማድረግ እንደሚቻል የመልካም ለዓለም ህዝቦች እያሳየ ክስተት ነው ብሎ መውሰድ ቻላል። አገራችንም በዚህ አመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ የአሁኑ ተሞክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል እያሳያል። አሁን በሀገሪቱ ውስጥ አለ ባሉት ለውጥ የተገኘ እድል መሆኑን ገልጠው በዞኑ መንግስትና በሲዳማ ህዝብ ስም ጠቅላይ ሚኒስትር አብይ አህመድ አመስግነዋል። ይህንን ልመልስ የሚችል ህገ መንግስታዊ ድንጋጌ ያለ ቢሆንም የፖለቲካ ቁርጠኝነት በመጥፋቱ በተለያየ ጊዜ ጥያቄዎቹ ሲነሱ ሲወርቁ ቆይተዋል። ባለፈው ከአንድ አመት ጀምረው ግን በሀገራችን እየመጣ ባለው ሁሉ አቀፍ ለውጥ የፖለቲካ ስነ ምህዳሩ እየሰፋ የተከማመሩ ጥያቄዎች መፈታት በመጀመሪያቸው የሲዳማ በክልልነት የመደራጀት ጥያቄም ጭምር በዚህ አግባብ ለውጡ ምላሽ እንዲያገኝ በማድረጉ ህዝብ ውሳኔ መደራጀቱ በጣም ደስ ብሎናል። ለውጡን በመምራት የተከማመሩት ጥያቄዎችን በመፍታት ሚና ያላቸው የሀገራችን የለውጥ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራችንን ወደ ተሻለ ብልጽግና ጎዳና እያመሩ መሆናቸው በቅርብ ጊዜ በዓለም መድረክ የሰላም ሽልማት ጭምር በመቀበል ያረጋገጡ ቢሆንም ከእኛ ከሲዳማ ህዝብ አንጻርም የቆየ ጥያቄን በሚፈታ መልኩ በሳል አመራር በመስጠት ህዝብ ውሳኔው እንዲዘጋጅና በዲሞክራሲያዊና በሰለጠኔ አግባብ መፎካከር እንድንችል የህዝቦች ጥያቄ በሰላማዊ መንገድ እንዲፈታ ላበረከቱት አስተዋጽኦ በሲዳማ ህዝብና በአስተዳደሩ ስም ላመሰግናቸው እወዳለሁ። በውሳኔ ህዝብ ውጤት መሰረት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲሱ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ እንደሚመራም ገልጠዋል። የሲዳማ ህዝብም በክልነት ከተደራጀ በኋላ የሚኖረው የፖለቲካ ሚናውም ቢሆን በአዲስ መልክ ክልሉን መሰረት ያደረገ የክልላችን ህዝቦች ተጠቃሚ ሊያደርግ የሚችልና የሀገራችንንም የፖለቲካ ስነ ምህዳሩን ሊያሰፋና ሊያጠናክር በሚችል መልኩ የሚፈጸም ነው የሚሆነው። ስለዚህ ከአሁኑ ጀምረን በመደመር ሂሳብ በሀገራችን የሚፈጠሩ አዲሱ ፓርቲ አካል በመሆን በአዲሱ ክልላችን ቅርንጫፍ በመፍጠር አባሎቻችንም በዚህ ደረጃ ታቅፎ በሰፊ የሚታገሉበት በመሆኑ ግጥምጥሞሹ አዲስ ክልልና አዲስ የፖለቲካ ምህዳር በመሆኑ በጣም ደስ ልናል። ለዚህም የሚጠበቅብንን የአገር ግንባታ ሚናችን በአግባቡ ለመወጣት ከአሁኑኑ የተዘጋጀ መሆናችንንም ጨምሬ መግለጽ እፈልጋለሁ። ለስዳማ ውሳኔ ህዝብ አስተዋጽኦ ላበረከቱ የብሔረሰብ ክፍሎች፣ ለጸጥታ ባለስልጣናትና ለባልድርሻ አካላት ሁሉ ምስጋና አቅርበዋል። አቶ ደስታም ከህዝበ ውሳኔ በኋላ ያለው ሂደትም ሰላማዊ እንዲሆንም ከሚመለከታቸው ባለስልጣናት ጋር በቅንጅት የሚሰራ መሆኑን ተናግረው የአስተዳደሩ ቀጣይ ስራም የህዝብ ሰላምና አብሮነትን ማረጋገጥ መሆኑንም የዞኑ አስተዳዳሪ ዛሬ ረፋድ በሰጡት መግለጫ አስታውቀዋል። የስዳማ ህዝብና አብሮን የሚኖር ሁሉም ብሔሮችና ብሔረሰቦች በእኩልነት በልማቱ ስራ የሚሳተፉበት አንድነታቸውን የሚያጠናክሩበትና በጋራ ከአንድ ማዕድ በኩል የሚስተናገዱበት ተጠቃሚ የሚሆኑበት የፖለቲካና የአስተዳደር ስነ ምሄዳር በመፍጠር በአንድነት ፊታችንን ወደ ልማት የምናዞርና እንግዲህ ህዝቡም በአመራሩ መሪነት በህዝብ ተሳታፊነትና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ለተቀን እንዲተጋ በዚህ አጋጣሚ ጥሬን ማስተላለፍ ይፈልጋለሁ። በተመሳሳይ የአዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነም የውሳኔው ህዝብ ድምፅ አሰጣጥ በአዋሳ ከተማ ሁሉም ክፍለ ከተሞች በሰላም እንዲጠናቀቅ ላደረጉ አካላት ምስጋና አቅርበዋል። ከተማዋም ሁሉም ብሔር ብሔረሰቦች በፍቅር የሚኖርባት ህብረ ብሔራዊ ከተማናት ያሉት አቶ ጥራቱ በህዝቦች አንድነትና አብሮነት ላይ ምንም አይነት ተጽዕኖ ስለማይኖር ሁሉም ከስጋት ነጻ ሆኖ መንቀሳቀስ አለበት ሲሉ መልእክት አስተላልፈዋል። የአዋሳ ከተማና የስዳማ ዞን የጸጥታ መምሪያዎችም የስዳማ ውሳኔ ህዝብ ድምፅ አሰጣጥ በሰላም እንዲጠናቀቅ ድርሻቸውን ለተወጡ አካላት ምስጋና አቅርበዋል። የአዋሳ ከተማ ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ሮዳ ሞከያ በበኩላቸው ሰላም ወዳድ የሆነው የከተማውና የዞኑ ማህበረሰብ በቀጣይ ሰላሙን በማረጋገጥ ውጥረት እንዲቀጥል ጠይቀዋል። በቀጣይ የሚገለጠውን የውሳኔ ህዝብን ውጤት በጸጋ እንዲቀበሉ መልእክታቸውን አስተላልፈዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሃዋሳም። ዮናታን ዘብዲዮስን እናመሰግናለን ለዘገባው። ቀጣዩ ዘገባ ደግሞ ወደ ድሬዳዋ ይወስደናል። በኢትዮጵያ ቀይ መስቀል ማህበር የድሬዳዋ ቅርንጫፍ በድሬዳዋ አስተዳደር በምስራቅ ኦሮሚያና በድሬዳዋ ዩኒቨርሲቲ ግጭት ተፈናቅለው በትምህርት ቤቶችና አብያተ ክርስቲያናት ለተጠለሉ ዜጎች ድጋፍ ማድረጉን አስታውቋል። ተጎጂዎቹ በጎ ፈቃደኞችና ቀይ መስቀል እንጂ መንግስት እስካሁን ምንም ድጋፍ አላደረገልንም ሲሉ ወቀሳ አቅርበዋል። አዲስ ቸኮል ዝርዝሩን ይዟል። የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍ ተጠባባቂ ኃላፊ የሆኑት አቶ ከተማ ተሰማ በተለይ ለቪኦኤ እንዳስታወቁት ድርጅታቸው በድሬዳዋ ተደጋጋሚ ግጭቶች ከገንደ ተስፋና በርገሌ ተፈናቅለው በገንደ ተስፋ ቁጥር ሁለት ትምህርት ቤትና ገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች ከምስራቅ ሐረርጌ ቀርሳና ወተር ተፈናቅለው በገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች እንዲሁም በድሬዳዋ ዩኒቨርሲቲ የተፈጠረውን ግጭት በመሸሽ በስላሴ ቤተክርስቲያን ለተጠለሉ ተማሪዎች ልዩ ልዩ ድጋፍ አድርጓል ብለዋል። በድሬዳዋ ከተማ ከጳጉሜ ስድስት የአዲስ አመት ዋዜማ ጀምሮ በተቀሰቀ ያላቀ ሰውና ያዝለቀቅ እያደረገ በቀጠለው ግጭት ከሰፈራቸው ተፈናቅለው በገንደ ተስፋ ቁጥር ለት ትምህርት ቤት እና ገብርኤል ቤተክርስቲያን ለተጠለሉ ስለተደረገው የሰብዓዊ ድጋፍ አቶ ከተማ ሲናገሩ ከአካባቢያቸው ተፈናቅለው ወደ መጠለያ አካባቢ የገቡ አሉ። የተለያውን ገንደተስፋ የሚባለው አካባቢ ሰዎች ከአካባቢያቸው በተፈጠረው ግጭት ወደ መጠለያ አካባቢ እየገቡ ነው። ሳቢያን ገንደ ተስፋ ቁጥር ለት ትምህርት ቤት የሚባል አለ። እዛ ገብተው ነበራል። በተጨማሪ ደግሞ ከገብርኤል ቤተክርስቲያን የተጠለሉ ነበሩ። ለእነዚህ ያደረግነው ድጋፍ መጀመሪያ በመጠባበቂያ ከያዝናቸው ምግብ ነክ ያልሆኑ ቁሳቁሶችን ማድረስ ነው። ለሁለቱም ለገነት ም ቁጥሯት ለነበሩትም ገብርኤል ቤተክርስቲያንም ያልሆኑ ቁሳቁሶች በወቅቱ አድርሰናል። አስፈላጊ የመኝታ መገልገያዎችን፣ ምግብ መስሪያ ቁሳቁሶችን እና ውሃ መጠጫ ቁሳቁሶችን ለማድረስ ሞክረናል፣ ጥረት አድርገናል፣ አድርሰናለን። ሁለተኛው ግን የሰብአዊነት ጥምረት የሚባል አዲስ አበባ ላይ የተቋቋመ በነ ያሬድ ሽመቴ የሚመራ ቲም አለ። ያ ቲም በሀገር ፍቅር ቲያትር ቤት አካባቢ ያሰባሰበውን ከፍተኛ ግምት ያለው የምግብ ድጋፍ ልኮልናል። ወቅቱም አልባሳትንም ልኮልናል። እሱን በወቅቱ እዚያው ቦታ ተገኝተን በእኛ በጎ ፈቃደኞች እና በአጠቃላይ በስታፉ ለተረጂዎች እንዲደርስ አድርገናል። ለምን ያል ሰዎች ገነት አስፋ ቁጥር ሁለት ትምህርት ቤት ወደ መቶ ሰላሳ ሶስት ቤተሰብ አባወራ መያዝ ነው ገብርኤል ቤተክርስቲያን ደግሞ ወደ ስልሳ አካባቢ አባወራዎች ነው የያዝነው። ከዚህ ባሻገር ከገንዳ አዳ ተፈናቅለው በአዲስ ከተማ የተጠለሉ ሌሎች ስልሳ ግለሰቦች ዝርዝር ከቀበሌው እንደደረሳቸውና በነገው እለት ድጋፍ እንደሚያደርጉላቸው ተናግረዋል። ግጭቶቹ በተነሱ ጊዜም የአምቡላንስ አገልግሎት መስጠት መቀጠላቸውን ነው አቶ ከተማ የሚናገሩት። ባለፈው ጥቅምት 12 በምስራቅ ኦሮሚያ ተከስተው በነበረው ረብሻም ንብረታቸው ወድሞ ወደ ድሬዳዋ አሸሽተው የመጡ 39 ግለሰቦችንም እንደደገፉ አቶ ከተማ አክለው ተናግረዋል። ከዚህ ከ ብዛት አድርጌ ከወተር ከቅርሳ አካባቢ ወደ ገብረ ቤተክርስቲያን ይጠለሉ ነበሩ። እዚህ እንደደረሱ ጥሪ ተደርጎልናል። ሄደን አይተናል እና መጀመሪያ ያደረግነው ምንድነው ያለውን ነገር ለብርድ ልብስ እና ሌሎች ሌሎች ቁሳቁሶችን እንዲደርሱ አድርገናል። ለነሱ ማለት ነው። ቁጥራቸው ብዙም አይደለም። እነሱ ለሰላሳ ዘጠኙም ማድረግ የሚገባልን አድርገናል። ለዩኒቨርሲቲ ተማሪዎች ስላደረጉት ድጋፍም አቶ ከተማ የሚሉት አላቸው። ዩኒቨርሲቲ በቅርብ ጊዜ በተፈጠረው የተማሪዎች የእርስ በርስ ግጭት ነው መጀመሪያ፣ ተማሪዎቹ ከዛ እንደወጡ ቁጥራቸው ወደ 1300 አካባቢ የሚደርስ ስላሴ ቤተክርስቲያን ነው የተጠለሉት፣ እና የመጀመሪያው የእኛ ድጋፍ ያደረግነው ምንድነው ፈርስት ኤድ የመጀመሪያ ሕክምና እርዳታ ለተጎዱ ተማሪዎች የመስጠት ስራ የሰራ ነው። ሁለተኛ ደግሞ ከግቢው ሲወጡ የደረሰባቸው ጉዳት ነበረ፣ እነዛን ወደ ሕክምና ጣቢያዎች የማድረስ ስራ ሰራን። ይህን ከሰራንና ካጠናቀም በኋላ ደግሞ እንደገና ሄደን አስባራግ ነው አሴስመንት፣ የሚተኙበት ቁሳቁስ እና የመጠጫ ሌሎች ነገሮች ያስፈልጋቸው ነበረ። ይህንን በወቅቱ አድርሰናል። በተረፈ እንግዲህ ከነሱ ጋር በመሆን በጎ ፈቃደኞች አብረው እያገዙ ይገኛሉን ወጣቶቹ ማለት ነው። እና ወደ ቦታቸው ወደ ድሬትም እንዲመለሱ የማድረግ ነገር ያው አስተዳደሩ እየሰራ ያለው በእኛ በኩል ግን አስፈላጊ ሰብአዊ ድጋፍ እያደረግን እንገኛለን ማለት ነው። የተፈናቃዮቹ የምግብ ፍላጎት በዋናነት በአካባቢው ነዋሪዎች የበጎ ፈቃድ ድጋፍ ላይ የተመሰረተ በመሆኑ ዘላቂነቱ አጠራጣሪ ስለሆነ ለቀይ መስቀል ማህበር ዋና መስሪያ ቤትም ሪፖርት ማድረጋቸውን አቶ ከተማ አስታውቀዋል። አቶ ከተማ ድሬዳዋ ብሎ ምስራቅ ኢትዮጵያ የቀድሞ መታወቂያ ወደሆነው ፍቅርና መተሳሰብ እንዲመለስ ነው የሚመክሩት። ተፈናቃዮቹም ቀይ መስቀልንና የድሬዳዋ በጎ ፈቃደኞችን አመስግነው መንግስት ግን እየደገፈን አይደለም ሲሉ ወቅሰዋል። ከምስራቅ አረርጌ ወተር ከተማ መጋዘንና ወፍጮ ቤት እንዲሁም ከቅርሳ ከተማ ደግሞ በቅርቡ ሁለት ሚሊዮን ብር አውጥተው እንዳስመረቁት የነገሩን ቤት እንደወደመባቸውና ባዶ እጃቸውን ድሬዳዋ እንደመጡ የሚናገሩት ወይዘሮ ፍቅር ተመንገሻ እንዲህ ይላሉ። የቤተ ክርስቲያን አለቃ በህዝቡን በማስተባበር እራትና ምሳችንም ሳይቀርብን አብሉ ማጠቱን ቀይ እንዲህ የምንተኛባት ምንጣፍና ልብስ ሰጥተውናል። አንዳንድ ልብስ ደግሞ የምንቀይረው ነገር አድርጎልናል። እንደገና በማህበር ደግሞ ብሉ ተብሎ የተሰጠን የተወሰነች ሩዝ እና የተወሰነች ዘይት ነበረች። ያችን እያደአግገን ጨርሰናል። በአሁን ሰዓት ምንም ነገር የለንም። ምንም የምናደርገው ነገር የለም። ምንም የምንበላው የሚጠየቀን መንግስት የለም። የድሬዳዋ አስተዳደር መጣ

አስቀድሞ በገንደ ተስፋ ትምህርት ቤት ተጠልለው ለነበሩ ድጋፍ ማድረጋቸውን የተናገሩት የድሬዳዋ አስተዳደር አደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ኃላፊ አቶ ሮብሌ ኤሊዬ ከምስራቅ ሐረርጌ የተፈናቀሉትን በነገ ሁለት ሊጎበኙ ማሰባቸውን ተናግረዋል። ዛሬ ሄጄ የጠየቂያቸው እስካሁን ድረስ ምንም አይነት ድጋፍ አላደረጉልንም፣ መጠውም አላዩንም እያሉ ነበር። ገብርኤል ቤተ ክርስቲያን ያሉትን ከዚህ ከምስራቅ ኦሮሚያ ከቀርሳ ና ወተር የመጡት። የመጡን ገና ገና

ድጋፍ ስ አድርጋል። ድሬዳዋ ተከስቶ በነበረው ግጭት የተፈናቀሉ አብዛኞቹ ወደ ቀደሞ ቤታቸው እየተመለሱ ሲሆን የድሬዳዋ ዩኒቨርሲቲም በነገ ዕለት ትምህርት ትጀምራለች ብሎ ማስታወቂያ ስነግሯል። ሆኖም በስላሴ ቤተ ክርስቲያን የተጠለሉት አንድ ሺ ሶስት መቶ ገደማ ተማሪዎች ወደ ትምህርት ገበታ መመለስ አለመመለሳቸው ነገ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል እናመሰግናለን ለዘገባው። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አሁን ወደ ወሎ የሚወስደን ዘገባ ላይ ነው የደረስ ነው። በደቡብ ወሎ ዞን ወረኢሉ ወረዳ በካቤና አካባቢዋ የቀድሞ ወረዳነት ይመለስልን የሚል ጥያቄ የቀሰቀሰው የማህበረሰብ ሁከት አሁን መርገቡ ታውቋል። ውዝግቡ ከአንድ ዓመት በላይ የዘለቀ ሲሆን ከትናንት በስቲያ በእርቁ መቋጨቱ መቋጫ እንዳገኘ አመልክቶ፣ መስፍን አራጌ የሚከተለውን ዘገባ ልኮልናል። በደቡብ ወሎ ዞን ወረኢሉ ወረዳ በካቤና አካባቢዋ የሚኖሩ የህብረተሰብ ክፍሎች የአካባቢው የቀድሞ ወረዳነት ይመለስልን የሚል ጥያቄ አንግበው ሲንቀሳቀሱ ቆይተዋል። ጥያቄውን ተከትሎ በተለይ በወረኢሉና በለጎጎር አካባቢ የህዝብ ለህዝብ ግንኙነቱ ታውቆ የንግድና የአስተዳደር ስራ ተስተጓጉሎ ቆይቷል። ይህ ለአንድ ዓመት ከአራት ወራት የዘለቀው ውጥረት አንድን ህዝብ ለሁለት ያለያየው አለመግባባት ከትናንት በስቲያ በእርቅ መቋጫውን አግኝቷል። የሁለቱ ህዝቦች ግንኙነት ዳግም አዲስ ምዕራፍ ከፍቷል። ምስጋና ከአጎራባቾቹ ደሴ ዙሪያ፣ ለገሂዳ፣ ለጋንቦና ና ጃማ ወረዳዎች ለተውጣጡ የአገር ሽማግሌዎችና የሃይማኖት አባቶች ለሰላምታ የተለያዩ እጆች ተጨባብጠዋል። የተገፋፉ ትከሻዎች በቅፍ ተሳስበዋል። ጆሬሉን አካባቢ በመወከል በእርቅ ስነ ስርዓቱ ላይ የተገኙት አቶ አምባቸው ከበደ ያለፉት አስራ ስድስት ወራት የሁለቱን አካባቢ ህዝቦች ያራረቁ የባከኑ ጊዜያት ሲሉ ይገልጹታል። አንደኛ ጋብቻ ውስጥ በቤተሰብነት የኖረ ህዝብ መገናኘት አልቻለም ነበር። ለቅሶም ሲኖር ሰርግም ሲኖር አብሮ ተፋቅሮ የኖረ ህዝብ መገናኘት አልቻለም። ሁለተኛ የካቤ ህዝብ ወደ ወራይሉ መቶ ገበያ አይገበኝም፣ የወራይሉ ህዝብ ወደ ካቤ ሄዶ ገበያ አይገበኝም እና በጣም ህዝቡ የተነፋፈቀ ህዝብ ነው። ህዝቡ አሁን ምንም ችግር የለበትም። የወራይሉም ህዝብ የካቤን ህዝብ ለመታረቅ ጉጉት ላይ የነበረ ህዝብ እንደውም፣ በሽምግልናው ጊዜ የካቤ ህዝብ ከእርቁ በኋላ ወደ ካቤ ከተማ ገብተን ስለነበረ ዱአ ያደርግ ነበረ ይታረቁልን። የተነፋፈቀ ህዝብ ነው የተገናኘው። የለጎጎራ ወረዳ አስመላሽ ኮሚቴ ሰብሳቢ አቶ አሊ ሙህይም ግጭቱ ማህበራዊና ኢኮኖሚ ተጽዕኖ ተጽዕኖ ያሳደረ እንደነበር አልደበቁም። በተለይ በለጎጎራ አካባቢ የዛ አካባቢ ያለው ስለሆነ እዚ ያለው ነው መናገር የምችለው። ከፍተኛ የሆነ የኢኮኖሚ መዋዠቅ ደርሷል። ሱቆች አላግባብ ለብዙ ወራቶች የተዘጉበት፣ ነጋዴዎች የንግድ ስራቸውን ያላከናወኑበት በርካታ ሂደቶች ስላለፉ ከፍተኛ የሆነ የኢኮኖሚ ውድቀት አለ። በስነ ልቦናም ደረጃ ከፍተኛ የሚባል አሉታዊ ተጽዕኖ አሳድሯል። በእርቁ ላይ መግባባት ከተደረሰባቸው ነጥቦች ከፊሉን ተወካዮቹ እንዲህ አብራሩታል።

ህብረተሰብ ወኪሎች የተግባቡባቸው ነጥቦች የለጎጎራ የወረዳነት ጥያቄ ምላሽ እስከሚያገኝ እንደሚቀጥል ይህንንም ወረዳ አስተዳደሩም የዞን አስተዳደሩም ቁቁና ሰጥቶ ኮሚቴዎችን ቁና ሰጥቶ በማንቀሳቀስ ደረጃ ማስቀጠልና ከግብ እንዲደርስ የራሱን አስተዋጽኦ እንደሚያበረክት የወራይሉም አካባቢ ህዝብ ይህንኑ በበጎነት ተቀብሎ በሀሳብ፣ በገንዘብ፣ በጉልበት ለመርዳት ቃል የተገባበት ሂደት ነው ያለው። የወረዳን ጥያቄ የወራይሉ ህዝብ አይደለም የሚመልሰው መንግስት ነው እና የሚመልሰው ይህንን መንግስትን አብረን በጋራ ልንጠይቅ የእኛም አብሮ ተሳትፎ እንዲኖርበት አብረን በጋራ ልንጠይቅ መንግስትን በህግ አግባብ እስከ መጨረሻው ድረስ መጠየቅ እንደምንችል ነው። በሌላ መልኩ በለጎጎራም በወረኢሉም አካባቢ የተከሰሱ ሰዎች አለ ሰማንያ እና ከዛ በላይ የሚደርሱ ሰዎች የእነሱም፣ የክስ ሂደት ይሄ የሽምግልና ውጤት በጽሁፍ ለፍርድ ቤቶች ለፍትህ ስርዓቱ ደርሶ ህዝቡ ላይ የሚቋረጥበት ሁኔታ እንደሚኖር አመላካች ነገሮች ተቀምጠዋል ማለት ነው። በለጎጎራ አካባቢ ያሉ ነጋዴዎች እስካሁን በተፈጠረው ሁኔታ መነሻ የንግድ ፍቃድ ዳቸውን አድሰው እየተንቀሳቀሱና ንግድም እየሰሩ አይደለም። ይሄ ባለመሆኑ በቀጣይ ከክልል መንግስት ጋር በመግባባት ችግሩ ከነሱ አቅም በላይ በመሆኑ የተፈጠረ ያለ ቅጣት የንግድ ፈቃዳቸው ታድሶ ወደ መደበኛ ስራቸው እንደሚመለሱ እንዲሁ የተስማማንበት ጉዳይ ነው። አቶ አሊ ባለፈው አንድ አመት ከአራት ወር ገደማ የተወሰኑ ቀበሌዎች በወረይሉ ወረዳ ሳይተዳደሩ በጀትም ሳይተከልላቸው እና በአግባቡ ተጠቃሚ ሳይሆኑ ቆይተዋልና በአሁኑ ስምምነታችሁ እነዚህ ቀበሌዎች እንዴት ነው የሚሆኑት? እነዚህ ቀበሌዎች አሁን በወረይሉ ወረዳ አስተዳደር የሚያገኙትን መንግስታዊ ጥቅም በዛ እንደሚያገኙ ስምምነት ላይ ተደርሷል ማለት ነው። የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድ በካቤና አካባቢ የወረዳነት ጥያቄ መነሳቱ ጋር ተያይዞ የነበረውን ችግር ለመፍታት መንግስት የተለያዩ ጥረቶችን ሲያደርግ ቢቆይም የሃይማኖት አባቶችና የሀገር ሽማግሌዎች የፈጸሙትን የማስታረቅ ተግባር አድንቀዋል። እውነት ለመናገር እንደ መንግስት ብዙ ተምረናል። ሁሉን ነገር የምናውቅ እየመሰለን እየጀመርን የምንተው ብዙ ነው። ግን እንደዚህ አይነት ትላልቅ አባቶች፣ ሽማግሌዎች ግን እኛም የማናየውን ችግር ከስር መሰረቱ በጥልቀት ፈትለው አውቀው መፍትሄ የሚያበጁለት እርቃቸውም ደግሞ ቅራኔ የሌለው ውህደትን ጥልቀት ያለው መግባባትን የሚያመጣ የእርቅ ስነስርዓት የሚያካሂዱ አባቶች ያሉን መሆኑን ስናይ ከሁሉም በላይ ትልቅ ሀብት ወደ ጎን ትተን ሳንጠቀምበት ሳናለማው ሳንንከባከቡ መቆየታችን እኛ በራሱ እንድንማር አድርጎናል። በወሎና አካባቢው የሚዘወተረው የእርቅ ስነስርዓት በህዝቦች መካከል አብሮነትን በማጠናከርና ህግን በማስከበር ለዘመናት የዘለቀ አኩሪ ሴት ነው ይሉታል ዋና አስተዳዳሪው። ኮምቦልቻ አካባቢ በሃይማኖት መካከል የተፈጠረ ግጭቶች በሃይማኖት አባቶች እርቅ ፈጽመዋል። አምባሰል አካባቢ ላይ የተፈጠረውን ወደ እርቅ በሽምግልና ጉዳዩን ጨርሰናል። ወሎ ዩኒቨርሲቲ የአገር በቀል እውቀቶችን ለችግር መፍቻነት በመጠቀም ላሳየው ድጋፍ አድናቆታቸውን የገለጹት ዋና አስተዳዳሪው በመንግስት በኩል ወደፊት የሚሰሩ ስራዎችንም ዘርዝረዋል። ካቤና የወረሉ አካባቢ ላይ ያለው የህዝቦች ግንኙነት የነበረው መስተዳደርም ጠንካራ ሆኖ ሁሉንም አካባቢዎች የሚወክል የአመራር የማደራጀ ስራ እንሰራለን። ከእርቁ በኋላ ማለት ከዚያ ቀጥሎ ጥያቄያቸው ግን ጥያቄ ነው። ወረዳ ለሆን የሚለው ጥያቄ ህጋዊ ጥያቄ ነው። ተገቢነት ያለው ጥያቄ ነው። የህዝብ ጥያቄ ነው። ይህን ጥያቄ ማቅረቡ ትክክል ነው። ጥያቄውን ለማስመለስ የተሄደበት መንገድ ግን ትክክል አልነበረም። ራስን ከመንግስት በመነጠል በተለያዩ ነገሮች ለመሄድ የተወክሩ ነገር ትክክል አይደለም ነው እንጂ ግጭቱ ከመንግስትም ጋር ጥያቄያቸው ወረዳ አለሁም ብሎ ማንሳት ምንም ችግር የለው። ኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ የሚስተዋሉ አለመግባባቶችንና ግጭቶችን በመፍታት የሀገር ሽማግሌዎችና የሃይማኖት አባቶች ተመሳሳይ ተግባራትን እንዲፈጽሙ ዋና አስተዳዳሪው ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስን አራጌን ለዘገባው እናመሰግናለን። አድማጮች አሁን ወደ ተከታዩ ዘገባ ስናልፍ ወደ ኬንያ ይወስድናል። ዩናይትድ ስቴትስ የቀድሞውን የኬንያ ጠቅላይ አቃቤ ሕግ ፕሬዚዳንት አገሯ እንዳይገቡ ከለከለች ይላል። ዩናይትድ ስቴትስ የቀድሞውን ጠቅላይ አቃቤ ሕግ ፕሬዚዳንት አገር እንዳይገቡ የከለከለችው በኃላፊነት ዘመናቸው ሙስናን በአግባቡ አልተከላከሉም በሚል መሆኑን የአሜሪካ የውጭ ጉዳይ ቢሮ አስታውቋል። ለዝርዝሩ ገልሞ ዳዊት የአሜሪካ ውጭ ጉዳይ ቢሮ ጸሐፊ ማይክ ፖምፒዮ ዩናይትድ ስቴትስ ካሁን በኋላ በኬንያ ከሙስና ወንጀል ጋር በተያያዘ እጃቸው አለበት የተባሉትን የመንግስት ኃላፊዎችን ወደ ሀገሯ እንደማታስገባ አስታውቀዋል። ሰኞ ዕለትም አሞስ ዋቆ፣ የቀድሞ የኬንያ ጠቅላይ አጋቢ ፕሬዚዳንትና የአሁኑ የኬንያ ቡሲያ ግዛት አስተዳዳሪ፣ በኃላፊነት ዘመናቸው ሙስናን አንሰራፍተዋል በሚል አሜሪካ ሀገሯ እንዳይገቡ ከልክላለች። ሚስተር ዋቆ እንደ ጎርጎሳውያን ዘመን አቆጣጠር ከግንቦት 1991 እስከ ሰኔ 2011 የኬንያ ጠቅላይ አቃቤ ፕሬዚዳንት የነበሩ ሲሆኑ በጊዜውም ኬንያ ወደ ዲሞክራሲ የመሸጋገር ወቅት ላይ የነበረች ሀገር ስለሆነች ተገቢ እርምጃ አለመውሰዳቸው ለቪዛው መከልከል በተጨማሪ እንደ ምክንያት ተወስደዋል። የአሜሪካ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሚስተር ዋቆና ቤተሰባቸው አሜሪካ እንዳይገቡ አሜሪካ ከልክላለች ካሉ በኋላ የኬንያ መንግስት ሙስናን ለመዋጋት የሚያደርገውን ጥረት አገራቸው እንደምትደግፍ ተናግረዋል። ምስተር አሞስ ዋቆ ግን የቀረበባቸውን ክስ አስተባብለዋል። ትላንት ምሽት ለጋዜጠኞች ሲናገሩ ዩናይትድ ስቴትስ የተሳሳተ ውሳኔ ነው በእኔ ላይ ያሳለፈችው ብለዋል። የኬንያ ጠቅላይ አቃቤ ሕግ ፕሬዚደንት በነበርኩ ጊዜ በሙስና ተዘፍቀሃል ተብሎ የሚቀርብብኝ ውንጀላ የቆየ የድሮ ታሪክ ነው። በቅርቡ ኬንያ ውስጥ ከሙስና ወንጀል ጋር ተያይዞ እየተነሱ ያሉ ተከሳሾችን ከመመልከት ይልቅ ለምንድን ነው በእኔ ላይ ቀድሞ ተላልፎ የነበረውን እገዳ አሁንም እንደ አዲስ ማስተላለፍ የተፈለገው? ይህ አይገባኝም። ምስትር ዋቆ አክለው የዩናይትድ ስቴትስ እገዳ ቤተሰባቸውን ማካተቱን ተችተዋል። በኃላፍነት ዘመኔ ወንጀል እንኳን ቢፈጽም በግሌ እንጂ ቤተሰቤ የፈጸምኩት ድርጊት ሰለባ መሆን የለባቸውም ብለዋል። የአሁኑ የኬንያ ጠቅላይ አቃቢ ሕግ ፕሬዚዳንት ኑርዲን ሀጂ በኬንያ የተንሰራፋውን ሙስናን ለመከላከል የዩናይትድ ስቴትስ መንግስትን እርዳታ የጠየቁ ሲሆን አሜሪካም የመንግስት ካዚና መዝበረው የአገሬን ሀብት ያሽሹ ግለሰቦችና ባለስልጣናት ለማጋለጥ ከኬንያ ጋር መስማማቷ የሚታወስ ነው። ማይክ ፖምፒዮ በሙስና የተሳተፉ ማናቸውንም የኬንያ ባለስልጣናትና ዜጎች ላይ የሚወሰደው እርምጃ እንደምቀጥልም አስታውቀዋል። ከአሁኑ እገዳ በተጨማሪ በ2009 ዓ ም የኬንያ ጠቅላይ አቃቤ ሕግ ፕሬዚዳንት አሞስ ዋቆ ላይ ዩናይትድ ስቴትስ ተመሳሳይ እገዳ ማስቀመጧ የሚታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን እና መሰግናለን። ከናይሮቢ ቀጣዩ ዘገባ ደግሞ ወደ መካከለኛው ምስራቅ የሚወስደን ነው። በእስራኤል አረብ ማህበረሰቦች ውስጥ ሁከቱ እየተባባሰ መሆኑ ተገልጿል። ባለፉት አስር ወራት ውስጥ ሰባ ዘጠኝ ሰው በወንጀል ጥቃቶች መገደሉ የተዘገበ ሲሆን በአንዳንድ አካባቢዎች ወላጆች ልጆቻቸው ከመሸ እንዳይወጡ እየከለከሉ መሆናቸው ተነግሯል። ኢየሩሳሌም የምትገኘው ዘጋቢያችን ሊንዳ ግራንድስታይን ያጠናቀረችው ዘገባ አለ ትዝታ በላቸው ታቀርባለች። የእስራኤል አረብ ፖለቲከኞች የአገሪቱ ፓርላማ ደጃፍ ላይ ድንኳን ተክለው የአቤቱታ ድምጻቸውን እያሰሙ ነው። በማኅበረሰቦቻቸው ውስጥ እየተንሰራፋ ነው የሚባለውን የአመፃና የውከት አድራጎት ለመቃወም የሦስት ቀናት የረሃብ አድማ መጥተዋል። የእስራኤል ከንሰት ወይም የፓርላማ አባል የሆኑት አረብ እንደ ራሴ አይዳ ቱማ ሱሌይማን አንዷ ናቸው። በህብረተሰባችን ውስጥ ሰባ ዘጠኝ ሰው ተገደለ። ሰዎች በምሽቱ በጥይት ይመታሉ። የተደራጁ የወንጀል ቡድኖች ሰውን እያሸበሩት ነው። የሥራ ቦታዎችን እያሸበሩ ናቸው። ለእነርሱ ግን ከሌላ ይሰጣቸዋል። ይብቃን፣ በቃ ይብቃን። አረቦች በሚኖሩባቸው ከተሞች ውስጥ የወረበሎች የወንጀለኛ ቡድኖች ጠመንጃ በአደባባይ ይዘው እየተዘዋወሩ ተኩስ እንደሚከፍቱ ተዘግቧል። ሁከቱ ከቁጥጥር ውጭ የሆነ መምጣቱንም የእስራኤል ቴሌቪዥን ተናግሯል። ህገ ወጥ መሳሪያዎችን ለማደንና ለመያዝ ዘመቻ መክፈታቸውን የእስራኤል መንግስትና ፖሊስም አስታውቀዋል። ትጥቆቻቸውን በፈቃዳቸው የሚያስረክቡትን ከቅጣት ነጻ እያደረጓቸው መሆኑም ታውቋል። የአረቦቹም ፖለቲከኞች የተቃውሞ ድንኳን የሚደግፏቸው አይሁድ አጋሮቻቸውም ጎብኝተዋል። የአይሁድ ካህናት ለሰብአዊ መብቶች የሚባለው ቡድን አባል የሆኑት ራባይ ይሁድ ባንዴልም እዚያው ነበሩ። የእስራኤል አይሁድ ዜጎች ደም ቅላት ከእስራኤል አረብ ዜጎች ደም አይበልጥም። ሁላችንም እኩል ነን። የእስራኤል መንግሥትና ፖሊስ በአረብ አካባቢዎች ሁከትን በማስወገድ እኩል የሚይዘን ጊዜ ሩቅ አይሆንም በሁከቱ አይሁድ ዜጋ ቢገደል ኖሮ መንግስቱ ይበልጥ ይንቀሳቀስ ነበር ሲሉ የአረብ እስራኤላውያኑ ማህበረሰብ ይወቅሳል። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም አሀዱ ሬዲዮ ላይ 94 ነጥብ 3 ኤፍኤም ላይ የሚቀርብላችሁን ዝግጅት ነው የምታደምጡት። እስከ አራት ሰዓት ድረስ አለን። ከእኛ ጋር እንድታመሹ ከአክብሮት ጋር እንጋብዛለን። ወደ ሁለተኛው አጋማሽ መዝለቃችን ነው። የዩናይትድ ስቴትስ ዲፕሎማት ጎርደን ሶንላንድ በፕሬዚደንት ዶናልድ ትረምፕ ላይ ምርመራ በማካሄድ ላይ ለሚገኘው መርማሪ ቡድን ትናንት ቃላቸውን ሰጥተዋል። ለዩክሬን መሰጠት የነበረበት የዩናይትድ ስቴትስ የገንዘብ እርዳታ የትረምፕን የግል የፖለቲካ ጥቅም ከማስፈጸም ጋር ተያይዞ እንደነበረ ገልጸዋል። ትረምፕ ግን ያስተባብላሉ። የሶንላንድ የምስክርነት ቃል በምርመራው ላይ ወሳኝ ሚና ሊኖረው እንደሚችልም እየተነገረ ነው። የአሜሪካ ድምፅ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ያጠናቀረችውን ዘገባ አዳነች ፍስሀዬ ታቀርበዋለች። በአውሮፓ ሕብረት የዩናይትድ ስቴትስ አምባሳደር ሶንላንድ በከፍተኛ የትራምፕ አስተዳደር ባለሥልጣኖች ላይ ከባድ ነገሮች ተናግረዋል። በአሜሪካ ወታደራዊ እርዳታና ትራምፕን ከፖለቲካ አንጻር የሚጠቅም ምርመራ እንዲካሄድ ከመጠየቅ ጋር ስለነበረው ግንኙነት ለመጀመሪያ ጊዜ በይፋ ቃለ ምስክርነታቸውን ሰጥተዋል። I know that members of this committee frequently frame these complicated issues in the form of a simple question. Was there a quid, quid pro quo ነበረነ ወይም ይህን ካደረክልኝ ይህን አድርግልሃለሁ በሚል ላይ የተመሠረተ ነበርነ በሚል ቀላል የመጠቃቀም ጥያቄ እንደሚያቀርቡ ታውቃለሁ። ከዋይት ሃውስ ስለተደረገው የስልክ ንግግርና ዋይት ሃውስን ስለ መጎብኘት ጉዳይ ከዚህ ቀደም እንደተናገርኩት ሁሉ መልሱ አዎን ነው። ሶንላንድ አያይዘው ምሳቸው አምባሳደር ከርት ቮልከር እና የኤነርጂ ሚኒስትር ሪክ ፔሪ ተግባሩን የፈጸሙት ከፕሬዚደንት ትራምፕ የግል ጠበቃ ሩዲ ጁሊያኒ በተሰጣቸው መመሪያ መሰረት ነው ብለዋል። ከሚስተር ጁሊያኒ ጋር አንሰራም ብንል በዩናይትድ ስቴትስና በዩክሬን መካከል ያለውን ግንኙነት የማጠናከሩን ወሳኝ ዕድል እንደምናጣ ሁላችንም እንገነዘባለን። የፕሬዚደንቱን ትዕዛዝ የተከተልነውም ለዚህ ነው። ከሶንላንድ የተሰማው ቃለ ምስክርነት ትራምፕ ሥልጣናቸውን ካለ አግባብ መጠቀማቸውን በግል ያሳያል ይላሉ ዲሞክራቶቹ። ትራምፕ በያዝነው ዓመት ቀደም ሲል ከሶንላንድ ጋር በስልክ የተነጋገሩትን በመጥቀስ ተከላክለዋል። ምንም አልፈልግም፣ ምንም አልፈልግም ኩድ ፕሮኮ ወይም እክክልኝ ልከክልህ ነገር አልፈልግም። ዜሌንስኪ ትክክለኛውን ተግባር እንዲፈጽሙ ንገሯቸው። ይህ የዩናይትድ ስቴትስ ፕሬዚደንት የመጨረሻ ቃል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮም ለራሳቸው ተከላክለዋል። በዩክሬን ላይ የዩናይትድ ስቴትስ ፖሊሲ ምን እንደሆነ ጠንቅቄ ያውቃለሁ። ስሰራበት የነበረ ጉዳይ ነው። ስላከናወንነው ጉዳይም ኩራት ይሰማኛል። ለዩክሬን ህዝብ አመርቂ ተግባር ፈጽመናል። ትራምፕ አዘግይተውት የነበረውን ወደ አራት መቶ ሚሊዮን ዶላር የሚጠጋውን በዩናይትድ ስቴትስ የተመደበውን ወታደራዊ እርዳታ ለኡክራይን እንዲሰጥ ያደረጉት የማዘጌቱ ጉዳይ እንዳሳሰባቸው አንዳንድ ሰዎች መናገራቸውን ይፋ ከሆነ በኋላ ነው። ሪፑብሊካውያን በበኩላቸው ትራምፕ ውላድሮ ገንዘቡ ለኡክራይን እንዲሰጥ በማድረጋቸውና ኡክራይን በቀድሞው ምክትል ፕሬዚደንት ጆ ባይደንና በልጃቸው ላይ ምርመራ እንደምታካሄድ ባለመናገሯ ትራምፕ ሊከሰሱ አይችሉም በማለት እየተከራከሩ ነው። ትራምፕ ከስልጣን ሊያስነሳቸው የሚችል ክስ በህዝብ ተወካዮች ምክር ቤት ዲሞክራቶች ከተመሠረተባቸው የሪፐብሊካውያን የበላይነት ባለበት የሕግ መወሰኛ ምክር ቤት ያላቸው ድጋፍ ከስልጣን እንዳይነሱ በማድረግ በኩል ወሳኝ ሚና ይኖረዋል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ ዘገባ ወደ አዲስ አበባ ይመልሰን ይሆናል። ኢህአዴግ ከዚህ በኋላ በግንባርነት ሊቀጥል የሚችልበት ሁኔታ እንደሌለ ጥናቶች ጭምር ያረጋገጡት ጉዳይ ነው ሲሉ የግንባሩ ምክትል ሊቀመንበር ደመቀ መኮንን እናስታወቁ እውን እንደሚሆን የሚጠበቀው ውህድ ፓርቲ የመካከለኛ አማራጭ መፍትሄ ይዞ እንደሚመጣም ተናግረዋል። መለስካቸው አማሃ ነው የተከታተለው። ምክትል ጠቅላይ ሚኒስትር ደመቀ መኮንን ትናንት ለአንዳንድ የብዙሀን መገናኛ ተቋማት በጽህፈት ቤታቸው በሰጡት ማብራሪያ እንዳስታወቁት የኢህአዴግን ውህደት በተመለከተ የተለያዩ አካላት ሀሳባቸውን የሰጡበት ነው የኢህአዴግ እህት ድርጅቶች ብቻ ሳይሆኑ አጋር ድርጅቶች ተብለው በውሳኔ አሰጣት ሳይሳተፉ የቆዩት ድርጅቶች ሁሉ ስለ ውህዱ ፓርቲ ሐሳባቸውን ሰጥተዋል። ከዚህም ውጪ በከፍተኛ የትምህርት ተቋማት የሚመራምሩ ምሁራንም በጉዳዩ መሳተፋቸውን አብራርተዋል። በድርጅቱ በራሱ ተደረገ ያሉት ጥናት ያገኘው ግኝት አሁን ያለው አደረጃጀት በአሁኑ ወቅት ሁኔታው የሚጠይቃቸውን የመፍትሄ ሐሳቦች ለመስጠት የሚያስችለው እንዳልሆነ ነው። ኢህአዴግ ከዚህ በኋላ በግንባር ለመቀጠል የሚያስችለው ሁኔታ የለም። ኢህአዴግ ሁልጊዜ ከዚህ በላይ በይቅርታ መኖር አይችልም። የጀመረውን ለውጥ ማፋጠን የተሟላ የለውጥ ንቅናቄ ውስጥ መግባት አለበት የሚለው መከራከሪያ ሐሳብ ተነስቶ በዛ ደረጃ ይልቁንም ወደ መሰረታዊ ለውጥ እንሄድ ከተፋለ ዋናውን እንቅፋትና መዋቅራዊ ለውጡን ፈተን ወደ ብልጽግና ጎራ የሚያሸጋግረንን ድርጅታዊ ቁመና መላበስ አለብን የሚለውን በመያዝ ነው ውሳኔ የተደረሰው ማለት ነው። አቶ ደመቀ እንዳወሱት ውህዱ ፓርቲ ካለፉት በሀገሪቱ ከታዩ የለውጥ ሂደቶች ለመማር በእጅጉ እንደጣረ ጠቁመዋል። በኢትዮጵያ እስከ ዛሬ ያለው የለውጥ ባህል ያለፈውን የነበረውን ሁሉ ማናናቅ፣ ማጣጣል ነበረ። በእሳቸው አባባል የነበረውን ነቅሎ መጣል ነበረ። ውህዱ ፓርቲ አስቀድሞ በነበሩ በጎ በጎ ስራዎች ላይ አዳዲስ መገንባት፣ የኢህአዴግ ስህተቴ ነው ብሎ ይቅርታ የጠየቀባቸውን ስህተቶች ያለ ርኅራሄ ማረም የውህደቱ አንዱ ዓላማ እንደሆነም አስረድተዋል። ውህደቱ ያስፈለገው በዚህ መንገድ ለመጓዝ እንደሆነም በሚከተለው መንገድ ገልጸውታል። የውህደት ለምን የሚለውን ነገር ስናይ ይህ ሀገር በአሁኑ ሰዓት በሁለት ጽንፎች የተወጠረ አገራችን በሁለት ጽንፎች የተወጠረች ናት። በአንድ በኩል ከብሔርተኝነቱ ጋር ተያይዞ ወደ ጽንፈኛ ብሔርተኝነት ያመራ እጅግ የከረሩ አተያዮችና አሰላለፎች አሉ። በሌላ በኩል ደግሞ በሀገራዊ አንድነት ስም የቡድን መብቶችንና ሌሎችን የብዝሃነት ጉዳዮችን ተገቢ ግምት ባለመስጠት የሚታዩ አተያዮችና አሰላለፎች አሉ። ይህን በሁለት ጫፍ ላይ የተወጠረ ፖለቲካዊ ሜዳር ኢህአዴግ አሁን በደረሰበት ደረጃ ላይ የመካከለኛ አማራጭ መፍትሄን በመያዝ ብሔራዊ ማንነትንና ሀገራዊ አንድነትን ያጣጣመ መካከለኛ አማራጭ ይዞ ተጨባጭ መፍትሄ ይዞ ወደፊት ለመራመድ ቀርቧል ማለት ነው። በአንዳንዶች ዘንድ ዛሬም በስራ ላይ ባለው ህገ መንግስት በበኩርነት የተቀመጠው ጉዳይ እንደ ተረሳ ይነገራል። በህገ መንግስቱ መግቢያ የመጀመሪያው አንቀጽ ማሰሪያ ሀረግ አንድ የፖለቲካ ማህበረሰብ በመፍጠር የሚለውን ሀረግም ምክትል ጠቅላይ ሚኒስትሩ ውህዱ ፓርቲ ዋና ትኩረት እንደሚሰጠው ተናግረዋል። አንድ የኢኮኖሚና የፖለቲካ ማህበረሰብ መገንባትን ማጠንጠኛ ማዕከሉ አድርጎ መስራት፣ አመራር ማረጋገጥ፣ ሀይል ማሰባሰብ ያስፈልጋል። በህገ መንግስቱና በየደረጃው ባሉት አቅጣጫዎች አንድ የኢኮኖሚና የፖለቲካ ማህበረሰብ የመገንባት ጉዳይ ጎልቶ የተቀመጠ ቢሆንም ለመነሻ የሚሆኑ እዛም እዚህም የተሰሩ ቢኖሩም በመሰረታዊነት ግን ብዙ ጥረትና ብዙ ስራ የሚጠይቅ ነው። አሁን አሁን ደግሞ ያንን በእጅጉ የሚፈታተኑ እውነታዎችም እያጋጠሙ ያለበት ነው እና የውህዱ ፓርቲ የብልጽግና ፓርቲ በዚህ ጉዳይ ላይ ከፍተኛ ትኩረት ሰጥቶ ለመታገልና ለማታገል የቀረበ ፓርቲ ነው ማለት ነው። አቶ ደመቀ መኮንን በመጨረሻም በኢህአዴግ የውህደት ዙሪያ ሆን ተብለው የሚነዙ ማሳሳቻ ሀሳቦች እንዳሉ ዘርዝረዋል። ውህደቱ ያለውን ፌዴራላዊ ስርዓት በመደምሰስ አህዳዊ ስርዓትን ለመመስረት የሚደረግ ደባ እንደሆነ የሚገለጸው መሰረት የሌለው ነው ብለዋል። አክለውም እውነቱ እየቆየ ይታያል የሚል አይነት መልስ ሰጥተውበታል። ሀገሪቱን ወደ ብልጽግና ለማሻገር የተያዘ የውህደት አጀንዳ ዋና ዋና መሰረታዊ ምሰሶቹ የፌዴራሊዝም ስርዓቱን የማጠናከር ማንኛውንም ጉዳይ በህገ መንግስታዊ ስርዓት የመምራት የብዝሃነትን ከሀገራዊ አንድነት ጋር አጣጥሞ የማስጓዝና መድረኩ የሚመጥነውን ሀሳብ በሀሳብ ልዕልና የህብረተሰብን ንቅናቄ የመምራት ኃላፊነት ይዞ የመጓዝን እንጂ እነዚህ ህብረተሰቡን ወደ ተለያየ አቅጣጫ ለማምራትና ውዥንብር ለመፍጠር ነው። ለነገሩ ፕሮግራሙ በዝርዝር ሁሉም ነገሮች በዝርዝር ደረጃውን እየጠበቁ ይፋ ሲደረጉ የትኛውን እውነቱ ህዝቡ መዳኘት ይችላል። ነባራዊ ሁኔታውም ከዛ የዘለለ ሊሆን አይችልምና በዚያ አግባብ ብናየው ሰሞኑን በኢህአዴግ ስራ አስፈጻሚ በአብላጫ ድምፅ የጸደቀው የወደፊቱ ውህድ ፓርቲ በኢህአዴግ ምክር ቤትና ጠቅላላ ጉባኤ የሚጸድቅ ከሆነ የኢትዮጵያ ብልጽግና ፓርቲ እንደሚባል ይጠበቃል። መለስካቸው አመሃ። ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው እናመሰግናለን። አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል። ኢህአዴግ ባለፈው ቅዳሜ ባካሄደው ስብሰባ የፓርቲውን የውህደት ሀሳብና ውሳኔ አስመልክቶ ህወሓት በስብሰባው ወቅት ያነሳቸውን ጥያቄዎች እንዲሁም ውህደቱን የተቃወመበትን ምክንያት በተመለከተ የትግርኛ ክፍል ባልደረባችን ገብረ ገብረ መድህን የህወሀቱን ስራ አስፈጻሚ አባልና የጽህፈት ቤቱን ምክትል ኃላፊ አቶ ጌታቸው ረዳን አነጋግሮ ተከታዩን አድርሶናል። አቶ ጌታቸው ረዳ፣ የህወሀት ስራ አስፈጻሚ አባልና የህወሀት ጽህፈት ቤት ምክትል ኃላፊ፣ ባለፈው ቅዳሜ የኢህአዴግ ደድርጅት ድርጅት የማዋሃድ ስብሰባ አካሄዳችሁ፣ ድምፅ እንደተሰጠበትና እናንተ እንደተቃወማችሁ ተገልጸዋልና ስለዚህ ስ አጠር ያለ ማብራሪያ ይስጡኝ። በመጀመሪያ ደረጃ ስብሰባው ሲጠራ ምክንያቱ የስብሰባው ምክንያት ምንድን ነው የሚል ጥያቄ ጠይቀን ነበረ። የቀረበው በወቅታዊ ሁኔታዎች ለመነጋገር የሚል ነበረ። ምናልባት የመጨረሻ ስብሰባችን ያደረግነው ነሐሴ የመጀመሪያ ሳምንት አካባቢ ይመስለኛል። በዛን ጊዜ የተነጋገርንበት ጉዳይ ውህደትን በሚመለከት የቀረበ ጥናት ነበረ፣ ምሁራን ያጠኑት የሚባል። ውህደት እንደሚታወቀው የቆየ አጀንዳ ነው በተደጋጋሚ ስንነጋገርበት የነበረ ነው። ስለዚህ የተጠናው አጀንዳ ላይ ተመስርተን ውይይት እናርግ ተባለ። ያኔ ሰፋ ያለ ውይይት ጊዜ ወሰድ ነው። በድርጅቶቹ መካከል ምንም አይነት የዓላማ የሆነ የአስተሳሰብ አንድነት እየጠፋ እንደሄደ ትኩረት ያደረገ ሰፊ ውይይት ነው ያደረግነው። በዛ ውይይት ላይ የሀገሪቱን የፀጥታ ሁኔታ የሚተነትን የደረስንበትን ትልቅ አደገኛ ደረጃ የሚያሳይ ውይይት አድርገን የድርጅቱ ሊቀመንበር ምናልባት ለጊዜው አስፈላጊ አይደለም እንለፈው እና ድርጅቶች ያሉበት ሁኔታ የዓላማ አንድነትን በሚመለከት የተግባር አንድነትን በሚመለከት በስራ አስፈጻሚ ደረጃ ኢንፋክት መጀመሪያ በማዕከላዊ ደረጃ ነበር የተባለ በኋላ በስራ አስፈጻሚ ደረጃ ይገምገምና ሁሉም አራቱም ድርጅቶች ገምግመው መጥተው በእነሱ ግምገማ ላይ የተመሰረተ ውይይትና ርግ እና ለነሐሴ መጨረሻ ቀጠሮ ተይዞ ነበር ሶስት ከነሐሴ ሀያ ድረስ ግምገማቸውን አቅርቡ ተብሎ ነሐሴ ሀያ ላይ ግምገማውን ሪፖርት አቅርቧል። ስለዚህ ስንጠራ አሁን ከሁለት ወር ከሶስት ወር በኋላ ያው እንቅስቃሴዎች እንደነበሩ እናውቃለን። ያው ሲቤነት የሚያገለለ ቢሆን በድርጅቱ ሊቀመንበር፣ በሳቸው ዙሪያ ባሉ ሰዎች ዘንድ በርካታ ስራዎች ይሰሩ ነበረ በየአጋሮቹ እየሄዱ ስለ ውህደት ማውራት ለመደመር ወስተወስተ የሚባሉ ነገሮች እና እዚህ ስብሰባ ስንጠራ ወቅታዊ ሁኔታዎች እና እንደገባን አጀንዳው ምንድን ነው ብለን ሲጠይቅ ስለ ውህደት ጥናት ነው የተባለ በችፔልፍ በኩል የቀረበው ነገር አንደኛ አሁን ባለንበት ሁኔታ የአገሪቱ ሁኔታ ባለፈው ከተሰበሰብንበት ይሄ በተባባሰ እንጂ የተሻሻል የሆነ የመጣበት ሁኔታ የለም። ስለዚህ የአገሪቱን ሁኔታ በዝርዝር መገምገም የሚያስችለን አጀንዳ መያዝ አለበት። በሁለተኛ ደረጃ ምርጫ ይካሄዳል ብለን አትሊስት በአቅጣጫ ደረጃ አስቀምጠናል። ህገ መንግስቱም የሚያስገድደው ነገር ነው። ምርጫን በሚመለከት ግን ምንም እዚህ ግባ የሚባል እንቅስቃሴ የተደረገ አይደለም። ስለዚህ ምርጫውን በሚመለከትም ውይይት ብናደርግ በሶስተኛ ደረጃ ኢህአዴግ ያን የው ሰው የተሳተጠ ያስቀመጠው አራት ድርጅቶች ሪፖርት አቅርበው የጻፉት ሪፖርት ላይ ተመስርቶ ውይይት ይደረግ የሚል ነው። ኢህአዴግ ምክር ጽህፈት ቤት ይህንን ኮምፓይል የሆነ ሪፖርት ይዞ መጥቶ ልንወያይበት ይገባል የሚል ሀሳብ አቀረበ በድርጅቱ ሊቀመንበር በኩል። አንዳንዶችም ማስተያየት ሲሰጡ አዎ፣ ከቲፔ ሌት በስተቀር ሪፖርት ያቀረብ የለም። ስለዚህ ስራቸውን አልሰሩም ማለት ነው ወይም ፈቃደኞች አልነበሩም ማለት ነው። ያም በሚመለከት ስራ ካልተሰራ፣ አዎ፣ እንደምትሉት የሀገሪቱ ወቅታዊ ሁኔታም አሳሳቢ ነው። መደረግ ያለበት መደረግ አለበት። ግን የተዘጋጀንበት ስላልሆነ በሚቀጥለው ስብሰባችን ብና አሉ ሊቀመንበሩ። ሰው እኛ ኢንሲስት አደረግን ቦት ተደርጎ ከቲፔ ሌት አመራርና የተወሰኑ ሰዎችም አይ ቲንክ አጀንዳውን ደግፈውት፣ ግን በድምፅ ብልጫ ዋናው በውህደት ጥናት ላይ ተመስርተን ውይይት ብናደርግ የሚል አለፉ ማለት ነው። አሁን በዚህ ሰዓት ውህደት ነው የሚቀድመው። የሀገሪቱን ወቅታዊ ሁኔታ መገምገም ነው የሚለው ያው ለሰሚው ምትወ ነገር ሆኖ ማለት ነው። በአጋጣሚ ስራ አስፈጻሚው መስማት የፈቀደው ይኸኛውን በመሆኑ ስለ ስለዚህ ጉዳዩ የውህደት ጉዳይ ላይ ለመወያየት አልነበረም። ጉዳዩ ውህደትን በሚመለከት የቀረበው ጥናት ላይ ለመወያየት ነው የተደረገው። ስለዚህ ጥናትን በሚመለከት መወያየቱ ምንም ችግር የለውም። ጥናት ያቀረቡ ጥናት የሰሩት የሚባሉት ሰዎች እኛ ጋር እንዲሰበሰቡ ተደርጎ አንዳቸውም መጨረሻ ላይ የተገደው ነው። እንዲያውም በተደጋጋሚ ጥያቄ ሲጠኑ ነው አንደኛው አስተያየት እንዲሰጥ ይደረገው እንጂ ዋናው የድርጅቱ ሊቀመንበር የፈለጉት ውህደትን በሚመለከት በመርህ ደረጃ ተስማምተዋል የሚል የሚዲያ ሽፋን ማግኘት ነው የፈለጉት። ስለዚህ እያሉኝ ያሉ ፕሮግራምም ይሁን ህገ ደንብ አልቀረበም ነው እያሉኝ ያሉ ፕሮግራም አልቀረበም፣ ህገ ህገ ደንብ አልቀረበም። ነገር እኮ እኮ ያሉት የተሉት ሊቀመንበሩን አሁን ብዙ ሆኑ ህዝባር ነው ነገሩ። አሁን ሆኖ በቃ እንወስልና ከዛ በኋላ ሚሆነው ይታያል አሉ። መጨረሻ ላይ ወጥረን ስንይዝ ምናሉ እንግዲያውስ በቃ ዜሮ ድራፍት አለ ነገ ቀርቦም ቢሆን ሰው ያዩበትና የሚሆነው ግን ሆት እናደርጋሉ ቮት ምንድን ነው የሚደረግ? የትቤላፍ አቋም ሁሌም በመርህ ላይ ተመስርተን ቮት ይደረግ ሲባል ደግፍ የተወሰነ ሰው አወጣ ተቃወማሉ እ እጃችን ነው አወጣ ተቃወመ። አቶ ጌታቸው አቶ ፈቃዱ ተሰማ የኢህአደግ የስራ አስፈጻሚ ኮሚቴ አባል ለቪኦኤ የሰጡትን ቃለ ምልልስ ምንድን ነው የሚሉት? በህወሀት ደረጃ ሳይሆን ስድስት ሰዎች ተቃውመውታል። በድርጅት ደረጃ ነው የተቃወማችሁት ወይስ እንደ ግለሰብ ነው? እጅ ማውጣት በድርጅት ደረጃ እጅ አይወጣም። ፍቃዱ አጠገቤ ነው የነበረው። ሲያወጣ በግሉ ነው ያወጣው እንጂ ከአብይ ጋር ተደምሮ አላወጣም። ይህን ነገር እጅ ስታወጣ በግለሰብ ደረጃ ነው የምታወጣው። በዓለም ታሪክ እጅ ማውጣት ተሰብስበህ፣ ተቧድነህ እጅ አይወጣም። አቋም ግን በድርጅት ደረጃ ነው የምትወስደው። የህወሀት አቋም ነው፣ እኔ እየነገርኩ ነው። ስለዚህ ሁላችሁም የህወሀት ስራ አስፈጻሚ አባላት ተቃውማችሁታል ማለት ነው? በአጋጣሚ የነበር ነው ሁላችንም ተቃውመነዋል። እዛ ቦታ እጅ ስታወጣ ግን ተያይተህ አይደለም እጅ የምታወጣው። ያመምኩበት ነው የማምንበት ነው የህወሀት አቋም ነው። ለዛ ላይ ተመስርቼ ነው እጅ ብሌን ያወጣሁት። የድርጅታችን አቋም ተብሎ ቀርቧል። አስተያየት ስትሰጥ በግል የምልህ አስተያየት ስሰጥ ስጣለ ስራ አለመታደል ሆነው እንጂ ማውራት ያለበት ስለ ኢትዮጵያ ነው። ስለ ድርጅት ማውራት አልነበረበትም። እንደ አለመታደል እንዳልኩ አሁን ሁሉም ሰው ብሽግ ብሽግ ይዞ ስለሚያወራ ይሄ በገሌ ነው። እነ ፈቃዱ በድርጅት ሊያደረጉት፣ እኔ የሰጠሁት ቮት በግል ሊሆን በምን ስሌት ሊሆን? እጅ ሲወጣ ግን በግል ነው የምታወጣው። ከዚህስ ወደ የት ነው የምትሄዱት? የህወሓት ቀጣይ እድል ምንድን ነው? የህወሓት ቀጣይ እድል ብዙም ሊያሳስብ አይገባም። የህወሓት ቀጣይ እድል የሚመሰረተው በህወሓት አመራር፣ በህወሓት አባላት፣ በህወሓት ደጋፊዎች፣ ኢምፖርታንት በትግራይ ህዝብ። ስለዚህ እነሱ ቦታቸው ላይ ስላለው የሚያሳስብ ነገር አይደለም። አሁን ኢህአዴግ ንጣፍ እንዳሚመለከት እየጠየቀኝ ስለመሰለኝ ማለት ነው። ኢህአዴግ እንደ ድርጅት እንዲድን እንፈልጋለን። ድርጅት እንዲድን የምንፈልገው የተሰባሰብ ነው ሰዎች አለን ብለን እንድናመን አይደለም። በስልጣን እንድራኮት አይደለም። ከምንም በላይ ኢህአዴግ የሚወክለው ኢትዮጵያን የተሻለ ደረጃ ላይ ያደረሰ እስካሁን ግን ከነብዙ ችግሮቹ ማለት ነው ወደፊትም መቀጠል ያለ ችግሮቹ ከመካከል ወደፊት መቀጠል ያለበት ሀሳብ ስላለው ነው። ስለዚህ የሀሳብ እንዲድን እንፈልጋለን። የሀሳብ እንዲድን በሁሉም መድረኮች የሚቻለን ሁሉ ጥረት እናደርጋል። የመጨረሻ ጥያቄ ያደርገዋለሁ። አቶ ጌታቸው አሁን የኢህአደግ አጋር ድርጅቶች እና የኢህአደግ አባል ድርጅቶች እናንተ በእናንተ መካከል ያለውን በህወሀትና በአዴፓ እንዲሁም በሌሎች ድርጅቶች ያለውን ግንኙነት በጣም አስቸጋሪ የሚባል ግንኙነት ነው። የአጋርነት የአብሮ የመስራት ሁኔታ አደለም የሚታየው አሁን ኢህአዴግ ሞተዋል፣ ተቀብረዋል ሊባል ይችላል። ምንድን ነው አሁን የሚኖራችሁ ግንኙነት? ኢህአዴግ እንዳልኩ ሀሳብ ነው። ሀሳቡን ሊድን የሚቻለን ጥረት እናደርጋለን። ከዛ ውጭ አንደኛው ውድ ፓርቲ ለማቋቋም ራሱን የቻለ ረዥም ሂደት ይጠይቃል። ጥያቄዎች አሉ፣ መመለስ ያለባቸው ጥያቄዎች። በእነዛ ጥያቄዎች ዙሪያ አሁን የሚቋቋመው ሁድ ፓርቲ የድሮ የኢሰፓን መዋቅር የሚደግም ከሆነ አይጠቅመንም የሚሉ ሰዎች ይወጡ ይሆናል። ቢያንስ እኛ አይጠቅመንም እንላለን። የኢህአዴግ እጣ ፈንታ የሚባለው የኢህአዴግ ስብስብ እጣ ፈንታ አያሳስበኝ ሚያሳስበኝ ኢህአዴግ የቆመናቸው ሀሳቦች እንዴት ይቀጥላሉ የሚል ነው። ስለዚህ እንዴት ይቀጥላሉ በሚለው እንግዲህ የሚቻለን እናበረክታለን። ሌሎች መድረኮች ቢፈጠሩ ወይ ጉድ ካልተፈጠሩም ግን ያው መድረክ መፍጠር ካልሆነ በስተቀር በዚህ ጉዳይ ላይ እንደተባለው ያው ሲሆን የምናየው ነው የሚሆነው። ሞቱን መርዶውን ስላልሰማ ማለት ነው። አቶ ጌታቸው ረዳ የህወሀትና የኢህአዴግ ስራ አስፈጻሚ እንዲሁም የህወሀት ጽሕፈት ቤት ምክትል ኃላፊ ለሰጡኝ ማብራሪያ በጣም አመሰግናለሁ። አመሰግናለሁ። ገብረ ገብረ መድህንና እንግዳውን አቶ ጌታቸውን እናመሰግናለን። ወደ ተከታዩ ሳምንታዊ ቅንብር ይሆናል የምናልፈው። ባህልና ማህበረሰብ በዋናዋ ገጸ ባህሪ ሚና በሚል ገጸ ባህሪ የምትጫወተው ታዳጊ ልጅ አሁንም እትዩን ታሪክ የሚመስል ከኤሊ ጋር ያላቸውን የልጅነት ፍቅር ፈተና ላይ ሲወድቅ እንመለከታለን። የብሔራዊ ውትድርና የጦርነት ወቅት ነው ቆንጂት ድምፁ ቀድሞ የጀመረ ይመስላል። የማስተዋወቅ አንችም የመጠየቅ እድል አልተገኘም። ሰዓታችን እያለቀ ስለሆነ ባጭሩ አስተዋውቃለሁ። ፊክትሪ የፊልሙ ስም ነው፣ የሾላ ዛፍ እንደማለት ነው። አለም ወርቅ ዴቪዲያን ትባላለች፣ የፊልሙ ዲሬክተር በመጽሔት በጭሮ አስተዋውቅ ናታል። ቀደም ብለን ከጀመርንበት በቅሩን ጥቂት ደቂቃዎች ወደ ቃለ ምልሳችን በዋናዋ ገጸ ባህሪሽ ሚና የተወሜል ገጸ ባህሪ የምትጫወተው ታዳጊ ልጅ አሁንም እትዩን ታሪክ የሚመስል ከኤሊ ጋር ያላቸውን የልጅነት ፍቅር ፈተና ላይ ሲወድቅ እንመለከታለን። የብሔራዊ ውትድርና የጦርነት ወቅት ነው፣ ህጻናቱ ለዘመቻ የሚታጭበት በአንድ በኩል ከዛ ጭለማ ጊዜ ብለሸዋል። ከዛ ለመውጣት ተስፋ ወዳደረጉበት አገር ለመሄድ ቤተሰቦች ይሞክራሉ። እስኪ ከፊልም ተዋናዮችሽ ጋር የነበረው አጫዎችን እንደ ተረዳነው ይህ ሁሉ አድናቆት የተሰጠው ፊልም በጀማሪ ተዋንያን ነው የተሰራው። ከዚህ ቀደም ፊልም ባልሰሩ ሁሉ አንዳንዶቹን ከያሉበት ፈልገሽ እንዴት እንዳገኘሽ ስታጫውችን ነበረ። ከፊልሙ በኋላ በነበረ ጥያቄና መልስ ላይ በሁለት የተከፋፈለ ነው። አብዛኛውን ወጣቶች ልጆች ሆነው የሰሩት የፊልም ትምህርት ቤት ሄደው ሙያ ምናምን የሌላቸው ልጆች ናቸው። እሱንም የራሴ አስተሳሰብ ነው በዛ መግለጽ የፈለግኩት። አንደኛ፣ እኔ አዲስ አበባ ሾላ የካ ሚካኤል እዛ አካባቢ ነው ያደግኩት እናስ የሰፈር ልጆች ማስፊት ምናምን የማያስታውሰው ያንን ነው የፈለግኩት። የሰፈር ልጆች ማለት ብልጥ አራዳንን ካስተዳደምጆ ቤት ውስጥ እንሰራለን፣ ጎበዞችም ነን። አቧራ ስናቦን ነው የምንውለው። ሙሉ ላይፍ አለን። የቤትም ስራ ስሰራ ነው። በጣም ቤተሰብ ረዳ ነበረ፣ ባለኝ ችሎታ ግን። የልጅነት ሲጫወት ወንዝ ነበረ። እንጨት ለቀማ ስንሄድም ስንመለስ እንጨት እንለቅማለን፣ ስራችን እናካሄዳለን። ከዛ ውጪ ግን እንጨቱንም ለቅመን ስንት ጫዋታ ነበረን። ስለዚህ ሁለቱ የተያያዘ ነገር ነው። በእኔ ጭንቅላት ውስጥ ያለው ስራ የምሰራለው ዲስፕላን አለ ግን፣ የልጅነት ልጅነት አዎ፣ እነዛን ልጆች የት ነው ማገኘው ብዬ፣ ኦኬ፣ በየመንገዱ በየሰፈሩ፣ ሾላ ሰፈር ሄደን እዚህ ሰፈር ሄደን ማየት እነዛን መምረጥ አለብን ምናምን ብዬ ወስኛለሁ። የወሰናው ጉዳይ ብቻም ሳይሆን ኢትዮጵያ የትወና ኤጀንሲ የለም። ይሄ መሰራት አለበት። ተዋናያንን የሚፈልግ አንድ ፊልም ሰሪ እንዲህ እንዲህ አይን ለገጸ ባህሪያት የሚጫወቱልኝ ላወዳደራቸው ምፈልጋቸው ተዋናያን አሉ ብሎ የሚሄድበት ያን የተደራጀ ባለሙያዎች ያሉበት ድርጅት ማለት ነው። ሁሉንም ያሉትን ተዋናኞች ፍላጎት ያላቸውን አንድ ላይ አደራጅቶ እያሳየ የምሰራው ኤጀንሲ ያስፈልጋል። ያም ስለሌላ እሱ ሁለተኛ መንገድ። ኦኬ እንደዚህ አይነት መንገድ ግን ትላልቆቹ ወይንሸት፣ ቅድስት ወላጆቹ ሆነው የተጫወቱት ና ተሰግድላቸው የታወቁ ተዋናኞች ናቸው። ስለዚህ እነሱን ቀደም ብዬ ብዙ የኢትዮጵያን ቴሌቪዥን ድራማ አይነበረ ፊልሞች አይነበረ ማንን እፈልጋለሁ ማንን አደርጋለሁ ለማየት ታዋቂዎችን ወደ ኋላ ላይ የጠቀሻቸውን ለተጫወቱት ስራ ተስማሚ መሆናቸውን አውቀሻ አገኘሻቸው ታዳጊዎቹን ግን ባልተለመደ መንገድ ሄድ እስኪ ስለ ፊልም ፍላጎትሽ፣ ስለ ልጅነትሽ፣ ወደ ፊልም አለም ስለገባሽበት ሁኔታ ደግሞ አጫዎችን ቀደም ብለን መግቢያው እንደገለጽ ነው የ11 ዓመት ልጅ እያለሽ ነው ሄድሽው። እንዴት ሄድ የእንጀራ አባትሽ ቤተእስራኤላዊ እስራኤላዊ እንደሆኑ ገልጽሻል። ሌሎች ቤተሰቦችሽ ወላጆች ቤተ እስራኤላዊያን አይደሉም። እንዴት ሄድ ከዛስ ወደ ሲኒማው አለም እንዴት ገባሽ? የእንጀራ አባቴ ቤተ እስራኤል ስለሆነ አዝ አንድ ላይ ሄድን። አንቺ አደለሽም ማለት ነው ቤተ እስራኤል? እኔ አደለሁኝም፣ ግን ኑሮዬ ህይወቴ እስራኤል ውስጥ ነው። ብዙ ሪችዋል ምናም ማድረገው እንደ ቤተ እስራኤል ነው የፊልም ፍላጎቴ የወሰንኩት አሁን እዚህ ያጠገብህ ቁጭ ብዬ ለፈልፋለሁ፣ እናገራለሁ። ስራው ስለተሰራ ነው። ግን በጣም ይቸግራኝ ነበረ። አስተሳሰብ ብዙ ሰው ሳናገር በልጅነቴ ነው ምል የራሴ ልብ የሚነካ ልብሽ የሚደርስ አይደለም፣ የሚደርስ አይደለም። የሰው ሁኔታ ገጸ ባህሪ አይገባኝም። በጣም ያስጨንቃኝ ነበር በጣም በጣም በጣም በጣም ጭንከታዊ ከሰው ጋር ባለሽ ግንኙነት ነው የምትይኝ ወይስ ወደ ፊልም ከገባሽ በኋላ? በፊት ነው ምለ ሰው ጋር ባለሽ ግንኙነት የምንነጋገረው። ጠለቅ የእውነት አይደርስም የእውነት ነገር አይመስለኝም። ምግባባ አይመስለኝም። ምን የምፈልገው የሚገባቸው አይመስለኝም ከሰው ልጅ ጋር እና በዛም በጣም ያስጨንቀኛል። የራሴን ፍላጎት ለመግለጽ መጨረሻ ላይ ከፍ እያልኩኝ ሲሄድ እና ብዙ መጻፍ አነባለሁ ያን ስሜቴን ኦኬ፣ እኔ ብቻ እብድ አደለሁኝም። አሉ እንደዚህ ስሜታቸው የሰው ልጅ ነው። ደንበኛ የሚያስተነፈስህ አንደዚህ እንደዚህ መጽሀፎች ሳደግ ነው። ስለዚህ የመጽሀፍ ሰው መጨረሻ ላይ ሪሰርች ላረግ ለሆነ ፊልም አበሻ ፈልጋ ነው አማርኛ የምትናገር ምን አድራይስ የምትናገር ፈልጋ፣ የፊልም ዳይሬክተርነት ከእሷ ጋር ስራውን ስሰራ ኢትስ ላይክ አድማጮች ቃለ ምልልሳችን አላለቀም። ጀምር አድርገን ያቆም ነው። በሚቀጥለው ፕሮግራም እንመለስበታለን። ለምሽቱ ያዝነውንም በዚሁ ቋጨን። ትግርኛ ስርጭት ይቀጥላል። ያስተናገድናችሁ አሉላ ከበደና ቆንጅት ታየ ነን። በእኛ በኩል ደህና ደሩ። ነገ እንገናኛለን።